የአድማጮች ማህደር ጤና ይስጥልኝ። ውድ የዝግጅታችን ተከታታዮችና ተሳታፊዎች እንደምንሰነበታችሁ። በኢሜይል ስልክ፣ ፌስቡክና ቴሌግራም የላካችኋቸው አስተያየቶች ደርሰውናል፣ እንደሚከተለው ይስተናገዳሉ። መልካም ቆይታ። አያሌው ገብረ ጊዮርጊስ የተባሉ አስተያየት ሰጪ ልጄ ቅድስት አያሌው በጣቢያችሁ ቃለ ምልልስ ማድረጓን ስሰማ በጣም ደስ ስላለኝ ነው የምጽፍላችሁ እኔና የኔ አባት ከአርባ ዓመት በላይ የጀርመን ድምፅን እየሰማን በመኖራችን አሁንም በሶስተኛ ትውልድ በመሰማቱ አመሰግናለሁ ብለዋል አያሌው ገብረ ጊዮርጊስ እኛም እናመሰግናለን ዱቼ ቨለም እንደርሶ እና አባቶ ያሉ የረዥም አመት አድማጭ ስላለው ኩራት ይሰማዋል በዚሁ ይቀጥሉ እንደሰማችሁት አድማጮቻችንን በዚህ የአድማጮች ማህደር ዝግጅት ብቻ ሳይሆን የምናሳትፈው እንደየሙያቸው በሌሎች ዝግጅቶችም ተሳታፊ ይሆናሉ። የአቶ አያሌው ልጅ ቅድስት በሳይንስና ቴክኖሎጂ ዝግጅታችን ላይ ነበር የቀረበችው። ሳንቲም ፈንድሚ የተባለ የዲጂታል የእርዳታ ማሰባሰቢያ መድረክ የአካውንት ማኔጀር ናት። ዘገባውን ድረገጻችን ላይ ታገኙታላችሁ። ብዝናው ተፈራ የተባሉ አስተያየት ሰጪ ደግሞ ሰላም ለአለም ሕዝቦች በእጅጉ አስፈላጊ ነው። ስለ ሰላም አጥብቀው የሚሰብኩ ብፅዋኖች እንዲበራከቱ ለማድረግ ዲደብሊው አበክሮ ቢሰራ መልእክቴ ነው ብሏል። በዝናው ተፈራ ልክ ብሏል አድማጫችን። ለዛም ነው ዶችፍለ የሚያቀራርቡና ገንቢ ሀሳብ ያላቸውን ዘገባዎች በየጊዜው ለማካተት እየሰራ የሚገኙ ከአንድ ወር በፊት ስለተሰናበቱት የቀድሞው የኢትዮጵያ ፕሬዝደንት ሳለ ወርቅ ዘውዴ አስተያየታቸውን እያካፈሉን አወቀች ስጦታው ውደሳም ትችትም አላቸው እንዲህ ብሏል። ጉብት እናት የሚመስሉኝ ሴት ናቸው። ጥሩ ሰሩ የምለው ብሪታንያ የንግስቲቷ ቀብር ላይ አፍሪቃውያን በባስታጭቀው አንገድ ደፍተው ነበር። የዛኔ በኢትዮጵያዊነቴ ዳግም አሁንም ቀኝ ያልተገዛን ሕዝብ እንደሆነን በክብር ሄደው አሳይተውናል። ኢትዮጵያን አኩርተዋል። ጦርነትን አይደግፉም፣ ለመቃወምም ይከብዳቸዋል። ጫናም ይደርስባቸው ነበር ብዬ አስባለሁ። ጦርነት ጎሳሚ ስላልሆኑ ሁሌም ኢትዮጵያ ስለሚሉ ወዳቸዋለሁ። ደካማ ጎናቸው ጦርነቱን ለማስቆም ድምፅ አለማሰማታቸው ትልቁ ጥፋታቸው ነው። እንደ ሴት እንደ እናት ሴቶች ብዙ ጥቃቶች የደረሰባቸው ዓመታት ናቸውና ያ ላይ አለመስራታቸው፣ ለእኛ ለሴቶች ድምፅ አለመሆናቸው ነው። በጦርነት ሴት ናት የበለጠ የምትጎዳው። ትንሽ አቅም አለኝ የሚለው ሁሉ አቅሙን የሚያሳይበት ሴት ላይ ነው። እዚህ ላይ የሚሰራ እስኪመጣ በተስፋ እንጠብቃለን ብለዋል። ሴት ተሳታፊያችን አወቀች፣ ለአስተያየቱ እናመሰግናለን። በተሳትፎ ይቀጥሉ። አሁን ደግሞ በድምፅ የደረሰንን አንድ የአድማጭ አስተያየት እናሰማችሁ። አስተያየታቸውን በኢትዮጵያ ሳይሆን በአዲሱ የዩናይትድ ስቴትስ ፕሬዚደንት ላይ ነው። አለው ውድ ጀርመኖች በአሜሪካ ምርጫ ላይ የራሴን አስተያየት ለመስጠት ፈልጌ ነው ይሄ ምንድን ነው ፕሬዝዳንት ትራምፕ እንዲሆን የተናገሩት ነገር አለ። እኔ ጦርነትን ለማቆም ነው እንጂ ጦርነትን እንደ አዲስ ለመክፈት ወደፊት ለፊት አልመጣሁም ብለዋል። ይሄም የሚመስለኝ በሩሲያ ጉዳይ ላይ ነው መሰለኝ። ሩሲያም በአሁኑ ሰዓት ኃይለኛ የሆነ ጦርነት ውስጥ ነው ያለችው። ይሄንንም እኔ ብመረጥ በአጭር ቀናት ውስጥ ጦርነቱን አቆማለሁ የሚል አንድምታ ተናግረዋል። ይሄ በጣም የሚደገፍ እና በጣም ጥሩ ነገር ነው መለው ለምን ዴሞክራቶች ቀጣውን ሌላ አራት ዓመት ቢጨምሩ የሩሲያ ጉዳይ እኮ ጦርነቱ ይቀጥላል ማለት ነው። ከዚህ አንጻር ይመስለኛል ይሄ ምንድነው በአሁኑ ሰዓት እውነት ዴሞክራቶች ቢመረጡ ኖሮ ቀጣውን አራት ዓመት ሩሲያ በዚህ ነገር የምትቀጥል አይመስለኝም። ቀጥታ ወደ ኒውክለር ጦርነት የምትሄን ነገር ነው ይመስለኝ። ለምን አራት ዓመቱን የምትችሉ አይመስለኝም። ከዚህ አንጻር ይመስለኛል ፈጣሪ ፕሬዚዳንት ትራምፕን እንግዲህ እንደ ሀሳባቸው እንግዲህ ያደርግላቸው ነው የምለው። ሌላም በኢትዮጵያ ጉዳይ ላይ ዴሞክራቶች እንዴት አድርገው መለስን እንዴት እንደደገፉ እናውቃለን። የመለስ ዜናዊ አስተዳደር ደግሞ የዘር ፖለቲካን የሚያራምድ ሕዝብ እንዳለ ነው የሚገነዘበው። ይሄ ነው ሲደግፉ የነበሩ ይሄን አምስት ዓመት ደግሞ አብይ አስተዳደር በውስጥ አዋቂነት አብይን ሲደግፉ የነበሩ ሰዎች ናቸው። ባለቀ ሰዓት ልክ ሊወርዱ ሁለት ቀን ሊቀረው ቢሊንከን ወጥቶ አማራ ላይ እየተደረገ ያለውን ነገር በሰላም ፍቱ አይነት ነገር ተናገረ። ስድስት ዓመት የት ሄዶ ነው ዛሬ ከስልጣን ሊወርድ ሲል ብሊንከን ይሄን የተናገረው? ማይክ ሀመርም የሚሉት ሰውዬ የቲፒኤልኤፍ ጠበቃ ሆኖ እኮ ነው በወልቃየት ጉዳይ ላይ በማይገባው ገብቶ ወልቃየት የትግራይ ነው ይሄ እንትን ነው እያለ እኮ እንትን ሲል የነበረው ይሄ ሁሉ የሚያቆም ይመስለኛል። በኢትዮጵያ ጉዳይ ላይ የኢትዮጵያ ፖለቲካ ሙሉ በሙሉ የሚለወጥ ይመስለኛል። ሪፐብሊካኖች ወደ ፊት ለፊት ቢመጡ ተገፋው፣ እንዳተገፋው የኢትዮጵያ ህዝብ አመሰግናለሁ። ባ ሁሴን ሞገስ ከአጋሮም በዩናይትድ ስቴትስ ምርጫ ላይ አስተያየት አላቸው። የዛሬ አስተያየቲ ስለ አሜሪካ ምርጫና ለሌላው ዓለም ማን ቢመረጥ ይሻላል በሚል የተለያዩ ሰዎች ስለሚሰጡት አስተያየትና ለአሜሪካ ያለኝ ምልከታ ላይ ይሆናል ሲሉ ጀምሯል። እንደኔ እንደ ግለሰብ ማንም ፕሬዚደንት ይሁን ከዲሞክራት አሊያም ከሪፐብሊካን ይምጣ የሚሰራው ለአሜሪካ ነው። እሱን የመረጠው ወይም የሚመርጠውም የአሜሪካ ሕዝብ ነው። የሚመረጡትም ለሀገራቸው እንዲሰሩ ነው። ለአሜሪካኖች ትልቅ አድናቆት አለኝ። እመኑኝ፣ አሜሪካኖች ከየትኛውም የተሻሉ የላቁ ናቸው። ለመሰላችሁ አሜሪካ የዘራረግህ ከህንድ፣ ከኬንያ፣ ከየትም ይሁን ችሎታ አይኖርህ እንጂ ለፕሬዝደንትነት ትወዳደራለህ፣ ካሸነፍክም ታስተዳድራለህ። ታዲያ ከዚህ የበለጠ ምጥቁነት አለ? በአሜሪካ ምርጫ ላይ እንትና ይሻላል፣ እንትና ትሻላለች ከማለት አንድ ጠቅላይ ሚኒስትር ከትግራይ ከመጣ የትግሬ መንግስት፣ ከኦሮሞ ከመጣ የኦሮሞ መንግስት የሚሉት ከአሜሪካ ምርጫ ምን ይማሩ ይሆን? የሚል ውይይት ቢደረግ። ሶማሊያ በብሔር ሶማሌ ሆኖ በሃይማኖት ሙስሊም ሆኖ ሳለ ተግባብተው መንግስት መሆን የተሳናቸው ለምን ይሆን? አለ የሚባለው የሞቃዲሾ መንግስት በአሚሶም የሚጠበቀው ለምን ይሆን? ሌላው ደግሞ ሀገራቶች ስለሚገጥማቸው ብጥብጥና ጦርነቶች አሜሪካን ሲወቅሱ ይሰማሉ። እመኑኝ አሜሪካኖች አይደሉም። ለምሳሌ አሜሪካ ሻቢያን፣ ወያኔን አሊያም ኦነግን ረድታ ሊሆን ይችላል። ነገር ግን ወንድሙ ወንድሙን ለመግደል ሲነሳ ነው የረዳቸው የሚል ሀሳብ አለኝ። ታዲያ መወቀስ ያለበት ወንድሙን ለመግደል የተነሳው እንጂ አሜሪካን አይደለም። እኛ ወንድማማቾች መግባባት አቅቶን እንገዳደላለን። ተጠያቂውን ሌላ እናደርጋለን። ራሳችንን መጠየቅ ያለብን ለምን እንገዳደላለን? ለምን ተጨካከንን? ምንስ አተረፈን? ብለን ራሳችንን መጠየቅ አለብን። ብቻ ፈጣሪ ልቦና ይስጠን ብሏል። ከዝግጅታችን ትንሽ ጠፍተው የነበሩት ሁሴን ሞገስ ከአጋሩ የዘው ተር የአዲስ አበባው ደንበኛችን ፋሲልም በዚህ ሳምንት በዩናይትድ ስቴትስ ላይ አስተያየት መስጠት መርጧል። ዲደብሊዎች እንዴት ናችሁ? የማክሰኞ ዕለት ድዋዬ ተቀባይነት አግኝቶ ነው መሰለኝ እንሁ ጋሽ ትራምፕ እዬ ተመርጠዋል። እልል ብያለሁ። ጋሽ ትራምፕ ወግ አጥባቂ ፍለፊት የሆኑ ይሉንታ የሌላቸው ዲፕሎማሲ በሚባል ውሸት ያልታጀቡ እቅጭ ቁርጥ ስለሆኑ እንዴት ይመቹኛል መሰላችሁ። ቅዱስ ሚካኤል እርዳኝ እንዳሉ ምናልባት እርድቷቸው ከሆነና እሳቸው ካረጋግጡልኝ ግድ የለም፣ እኔ ስዕለቱን በራሴ ወጪ እዚህ አስገባላችኋለሁ። የዲደብሊው አዘጋጆችም በዚህ አጋጣሚ ትራምፕ ስላሸነፉ በእኔ ወጪ ምሳለ ጋብሳችሁ በሞቴ ሲሉ ፋሲል ቀጥለዋል። በተረፈ አንዳንድ ምሁራኖች ማንኛውም የሀገር መሪ በተለይም የአሜሪካ ከየትኛውም ሀገር ጋር የሚኖረው ግንኙነት የሀገሩን ጥቅም ያስቀደመ መሆኑን ዘንግተው ግና ካሁኑ የትራምፕ መመረጥ ለሀገራችን ይጠቅማል አይጠቅምም እያሉ ጎራ ለይተው ጉንጫ አልፋ ክርክር ሲያደርጉ ሳይ በጣም ተገረምኩኝ። መቼም እነዚህ ምሁራን ዩናይትድ ስቴትስ ከሌሎች መንግስታት፣ ዓለም አቀፍ ድርጅቶች ና የሀገር ውስጥ ተቋማት ጋር በቅርበት የምትሰራው ደህንነትን ወይም ሴኩሪቲን፣ የጋራ እድገት፣ ዲሞክራሲን ና የኢኮኖሚ እድገትን ለማስፋፋት መሆኑን የሚያጡት አይመስለኝም። እናም ኢትዮጵያም ሆነ ሌሎች ሀገራት እነዚያ ከላይ የጠቀስኳቸው ጉዳዮችን ካላሻሻሉ ህዝባቸውንና ቀጠናቸውን የሚያወቁ ከሆነ አሜሪካ ማንም መጣ ማን የሀገራት ግንኙነት ላይ የአሜሪካ ተጽዕኖአቸው መጠነኛ ስለሆነ ሀገራት መጋጨታቸው አይቀርም። ለዚህም ይሆናል አንዳንድ አምባገነን መሪዎች ስራቸው ስለሚያስበላቸው ይሆን ብቻ አላውቅም። አሊያም ከወዲሁ ከትራምፕ ለመወዳጀት ይመስል ማሸነፋቸው ገና ሙሉ በሙሉ ሳይነገር ማንም ሀገር ሳይቀድማቸው እንኳን ደስ አሉ ለማለት የተጋጋጡት። ይልቁንስ ከማንም በላይ ሕዝባችሁ ስለሆነ የሚያዋጣችሁ ሕዝባችሁን በኢኮኖሚ በሰላምና ዲሞክራሲ ጦት አታሰቃዩት ይላል የፋሲል አስተያየት። የሐረሩ ደንበኛችን መቶ አለቃው ቤታሪኩ ደግሞ በኢትዮጵያ ላይ አተኩረዋል። ሀገር እንድዋዛ ይላሉ። የሀገር ምስጢር ጥልቅ ረቂቅና ሰፊ ነው። አገር መኖሪያም መቀበሪያም ናት። ለድርድር የማትቀርብ ምትክ የሌላት ከምርጫ ውስጥ የማትገባ ብቸኛዋ ምርጫ ናት። ሀገራችን በተፈጥሮ የታደለችው ሀብትና ጸጋ ቢኖራትም በሀብትና ጸጋዋ መጠቀምና ትውልድን ከረሃብ ኋላቀርነትና ውርደት መታደግ አልቻለችም። ከልመና በላይ ውርደት የለም። የውርደታችን ምንጩ ደግሞ በምግብ ሰብል ራሳችንን አለመቻላችን ነው። በምግብ ልመና ላይ ያለ ሕዝብ ክብሩ የወደቀ ነው። ቢናገርም አያምርበትም። አቤት ቢል ሰሚ የለውም። እንዳለመታደል ሆነና ክረምት ከበጋ የሚፈሱ ወንዞች፣ ለግብርና ምቹ የሆነ ለም መሬት እያለን እንራባለን፣ እንጠማለን። ለጥጥ ምርት ምቹ ስነ ምህዳር እያለን እንታረዛለን። ሀገራችን በቆዳና ሌጦ ምርት የታወቀች ናት። ከቡና ቀጥሎ የውጭ ምንዛሪ ገቢ የሚያስገኝልንም ይኸው ቆዳና ሌጦ ነበረ። ይሁንና ይህንን ውድ ሀብት በአግባቡ እየተጠቀምንበት ያለመሆኑን አንዳንድ መረጃዎች ይጠቁማሉ። የእንስሳት ሀብት ቢሞላንም በእንክብካቤና በአያያዝ በኩል ሰፊ ክፍተት ይስተዋልብናል። ይህንን ሀብት አልመተን መጠቀም አልቻልንም። ከልማት ይልቅ እጃችን ወደ ቃታ መሳብ እና ምላጭ ላይ ይቀድማል። በሀገራችን የክርስቲያንም ሆነ የሙስሊም ሃይማኖት በዓላት በብዛት ይከበራሉ። በእነዚህ በዓላት መጠነ ሰፊ እርድ ይከናወናል። ይሁንና ቆዳውን በአግባቡ ለፋብሪካዎች ግብዓትም ይሁን የውጭ ምንዛሬ ምንጭ ማድረግ አልተቻለም። እንዲያውም በበዓላት ሰሞን የበሬና የፍየል ቆዳ በየመንገዱ ዳር የተጣለ ከተሞች አስከፊ ሆነ የጠረም ብክለት ይጋለጣሉ ሲሉ መቶ አለቃ ውቤ ቀጥሏል። የኢትዮጵያ ታሪክ የጦርነት ታሪክ ብቻ ሳይሆን በቁጭት የተሞላም ጭምር ነው። በተጋድሎ አገራችንን ያስረክቡን አባቶቻችን ታሪክ የሚነግረንም ይህንኑ ነው። አሁን ላይ እንደ ኢንፍሉዌንዛ የወረሰን ጎሰኝነት ብሔራዊ ስሜታችንን ገድሎ በዘረኝነት ቆዳ ተጠቅልለን ቀና ብለን ማየት ተስኖን አገራዊ ማንነታችን ጎልቶ እንዳይወጣ ከለከለን። ተዉት፣ ሀገር፣ ዜግነት የሚለው ሌላው፣ ሌላው ይቅር ሰው መሆን እንኳን ተረሳ። በአባቶቻችን የሕይወትና የአካል መስዋዕትነት ታፍራና ተከብራ የኖረችውን ሀገራችንን ዳውን ዳውን ኢትዮጵያ የሚል ትውልድ ተፈጥሮባታል። ታሪክ አበክሮ ሊያስተምር የሚገባው ከራሱ ከታሪክ አለመማርን ነው። አሁን ያለው ትውልድ ከታሪክ መማር መቻል አለበት። ከታሪክ ካልተማርን ከምንም ከማንም ልንማር አንችልም። ለዘመናት መላልሰው ከሚደፍቁ ናዙሪቶች መውጣት አለብን። ቢያንስ ጦርነት አክሳሪ እንጂ አትራፊ እንዳልሆነ ያለፉት ዘመናት ታሪኮቻችንን ዞር ብለን መፈተሽ አለብን። የዛሬው መልእክቴ ነው ብሏል የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ። እሳቸውም ክቡር ዶክተር ጥላውን ገሰሰ የህይወቴ ህይወት አንቺ በመሆነሽ እያለ በአንድ ወቅት ያዜመውን ለባለቤቴ ጋብሱልኝ። በተረፈ ሰላም ለምድራችን ብሏል መቶ አለቃ ውቤ። ባለቤቱ ይህን ዝግጅት አብረው እየሰሙ ነው ብለን ተስፋ እናደርጋለን። ሙዚቃው ይኸው ይከተላል።

ስማቸው እንዳይገለጽ የፈለጉ አንድ አስተያየት ሰጪ ዝግጅታችሁ በጣም ደስ የሚል ነው። የምከታተላችሁ በቴሌግራም ገጽ ስለሆነ በጣም ጥሩ ነው። በአማራ ክልል ደቡብ ወሎ፣ አንዳንድ ወረዳዎች መምህራን የመስከረም ወር ደሞዛቸውን ተከልክለዋልና መምህራን ለችግር እየተጋለጡ ነው። ለምሳሌ ወግድ ወረዳ መካነ ሰላም የሚባል ወረዳ ብለዋል። ውድ አድማጫችን፣ በአማራ ክልል ብቻ ሳይሆን በተለያዩ ክልሎችም ስላለው የደሞዝ አለመከፈል ችግር ዶች በለ በየጊዜው ዘግቧል። መዘገቡንም ይቀጥላል። ለውጥ ሲኖርም ያስታውቁን። ከዚያው ከአማራ ክልል ሳንወጣ የደሴው ደንበኛችን ጥቁር አሜን አስተያየትን እናሰማችሁ። እሳቸውም ከከበረ ሰላምታ በኋላ አገራችን ኢትዮጵያ በአሁኑ ሰዓት በውስጥም በውጭም እንዳሸን በፈሉ ጠላቶች ተከባ ማህበረሰቡም በተለያየ የኑሮ ጫና ውስጥ ወድቆ መከራውን እያየ ይገኛል ሲሉ ጀምረዋል። አሁን ላይ ለሚታየው መስቀልቅል ደግሞ በዋናነት በውጭ ተቀምጠው መከራና ችግር ደና ሰንበት ብለው እነሱ የሰላም አየር እየተነፈሱ እኛን ለማጫረስ የተቀነባበረ የውሸት ዜናን እያናፈሱ የእኛ መጎሳቆልና የእኛ እርስ በርስ መበላላት ሰርጋቸው ሆኖ ለሚቀልዱብን በውስጥና በውጭ ለሚገኙ ባንዳዎች ትልቁ ግብዓት እየሆንላቸው ያለ ነው እኛውንን ለማለት እደፍራለሁ። ምክንያቱም አንድ ነገር ኮሽ ባለ ቁጥር ለዛ ለተፈጠረው ኮሽታ የመፍትሄ ሀሳቡ በእጃችን ሆኖ ያለ ከመፍትሄ ሀሳብ ይልቅ ችግሮችን በመገዳደልና በመጨራረስ ይፈታል ብለን የምናስብ ከሆነ በጣም ሞኝነት ነው። እኔ ከብዙ ሰዎች ጋር በዚህ የመፍትሄ ሀሳብ ዙሪያ ወያያለሁ። ስንወያይ ብዙዎች አንድ የሚሉኝ ነገር አለ። እሱም ምን የሚል መሰላችሁ? አሁን ላይ ያለው ስርዓት አልቆለታል የሚል ነው። እውነት ስርዓቱ አልቆልታልን? እንደኔ እይታ ግን ስርዓቱ ሳይሆን ያለቀለት እኛ በሁሉም ነገር አልቆልናል። እናም ይህ በዚህ እንዳለ እንትወው ና የሚገርመው ነገር ወንድም ከወንድሙ እየተገዳደለ እያየን እንኳን በለውባዩ በስጡ ገዳይም ሟችም የኛው ሆኖ ሳለ ምን እየተሰራ ነው ብሎ እንደመጠየቅ ሰበር ዜናን የሚጠብቅም አካል እንዳለ እየተመለከትን ነው። በዚህ ላይ ደግሞ ግብፅ የኛን ደካማ ጎን ተከትላ በጥቂት ሀገርን በካዱ ግለሰቦች ሴራ አቅጣጫ ተቀብላ እየተመራች እኛን ለማተራመዝ ለኛ አጎራባች የሆኑ አገሮችን ወዳጅ መስላ በመጠጋት ወጥመድ እያዘጋጀችልን ትገኛለች ማለት እችላለሁ። ስለዚህ እኛ በአሁኑ ሰዓት ለገጠመን ችግር ሁሉ እርስ በርስ ከመጨራረስ ፈጥነን በመውጣት አንድ ሆነን መታገል ስንችል ነው። አለበለዚያ አወዳደቃችን አያምርምና ሁላችንም መንቀት አለብን እያልኩኝ የዛሬው መልእክቴን በዚሁ ላብቃ። አመሰግናለሁ። የእናንተው ጥቁር አሜን ከደሴ ብለዋል። ጥቁር አሜን ከደሴ። እኛም መንደርሶ ለዛሬ ያልነውን እዚህ ላይ እናብቃ። አድማጮች፣ ሳምንት አዲስና ቀሪ መልክቶቻቸውን ይዘን እንጠብቃችኋለን። መልካም ሳምንት። ልደት አበበንኝ ጤና ይስጥልኝ።